ብፁዕ አቡነ ጴጥሮስ በምስራቅ አውስትራሊያ ና ኒውዚላንድ አህጉረ ስብከት ሊቀጳጳስ ጳጳስ፣ እንዲሁም የቅዱስ ሲኖዶስ አባል፣ በቅድሚያ ለቃለ ምልልሳችን ፈቃደኛ ስለሆኑልን እጅግ በጣም እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ያቆይልኝ። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዘንድ በርካታ አጽዋማት አሉ። ከነዚህም መካከል የጾመ ፍልሰታ አንዱ ነው። ጾመ ፍልሰታ በመጽሐፍ ቅዱስ ውስጥ ከተገለጹ መካከል አንዱ አይደለም። ይሁንና በቤተ ክርስቲያኗ ውስጥ ትልቅ ቦታ የሚሰጠው ነው። የሐዋርያት ጾም በመባል ይታወቃል። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ና የካቶሊካዊት ቤተ ክርስቲያን ይህንን ጾም የሚጾሙበት ምክንያቱ ምንድን ነው? ብስ ወልዶ መንፈስ ቅዱስ አሐዱ አምላክ አምላካችን እግዚአብሔር ምሕረት ቸርነት ስላልተለየን እናመሰግናለን። ማዳንህና ፍቅሪ ይቅርታ ከእኛ ጋር ስለሆነ ክብር ምስጋና ለአንተ ይሆንልን። ጾሙንም ደግሞ የ የፍቅር ሰው እንደታደርግልን ፈቃድ ይሁንልን። በጣም አመሰግናለሁ። እኔ እግዚአብሔር ያቆይልን። እንግዲህ አጠቃላይ የእመቤታችንን ጾም ስንመለከት እንዲሁ ማሰብ ያለብን ከእመቤታችን ከቅድስት ድንግል ማርያም ከራሷ ነው። በነገራችን ላይ ይሄ ጾም ይታሰባል። ጾሙ የሚታሰብባቸው የአርመን ኦርቶዶክስ ቤተክርስቲያንም ትጾም አለች አላት ታከብረዋለች ለአስራ አምስት ቀናት ። ሌሎችም ካቶሊክ ይጾማሉ። አንዳንዶቹ ያስቡታል ግን አይጾሙትም። እና ለምንድን ነው ይሄ የሆነው በሚለው ጉዳይ ላይ አጠቃላይ ስለመቤታችን ስናስብ አንደኛ ስለ ክብሯ እናስባለን፣ ተምሳሌትነቷን እናስባለን፣ ስለ እርገቷም እናስባለን። ሶስቱን ነገሮች ነው የምናይበት ይሄ ነው ምክንያቱ ብለን የምናስበው የመጀመሪያው ክብሯ የምንለው ነገር በምድር ላይ ሰው የሆነ ፍጡር እንደመቤታችን ለእግዚአብሔር መለኮታዊ ሐሳብ ተስማሚ ሆኖ እግዚአብሔር ታላቅ ስራውን የሰራበት ፍጡር የለም፣ እመቤታችን ብቻ ናት። እሷም በጸሎቷ እንደተናገረችው ታላቅ ስራውን በእኔ አድርጓልና ከአሁን በኋላ ትውልድ ሁሉ ብጽዕት ይሉኛል ብላ የተናገረችው በምንም አይነት የማይታሰብ ሊታሰብም የማይችል ይሆናል ተብሎ የማይደረግ በእግዚአብሔር አሰራር ብቻ የተሰራ ሲሆን ለዚያ ለእግዚአብሔር አሰራር ደግሞ ተስማሚ ሆና የተገኘች እመቤታችን ናት። ስለዚህ ይህ ክብሯ ይህን ያህል ቀን ቢሰጥላት ይህን ያህል ቀን ተሰጥቶ ቢታሰብ የጾምና የጸሎት የንስሐ ጊዜ ቢያል ቢደረግ ሲያንስ ነው የሚል ነው። ጥሩ ቅዱሳን ሰዎች አሉ፣ በጣም የበቁ አሉ። ከነ ህይወታቸው ያረጉ እና ኤልያስ ሳይቀሩ ግን እንደ መቤዛችን እንደ ቅድስት ድንግል ማርያም ዓለምን የማስታረቅ ስራ በሰራ ጊዜ እግዚአብሔር ለዚያ ስራ የመስማማት ለዓላማውን ለዘላለማዊ መለኮታዊ እቅዱ ተስማሚ ሆና የተገኘች ፍጡር እናት ይሄ ክብሯ ሲያንሳት ነው የሚል ነው። የመጀመሪያው ነገር እሱ ነው። ሁለተኛው ክርስቶስ ወለደች። ክርስቶስ ሰው የሆነው ከሷ በነሳው ስጋና ነፍስ ነው። የክርስቶስ በዚህ ምድር መመላለስ እና እኛም የማዳን ነገር ከእሷ የነሳው ስጋና ነፍስ ነው። ይሄ ክቡር የሆነው የክርስቶስ ከመለኮት ጋር የተዋሃደው ፍጹም ሰውና ፍጹም አምላክ የሆነው የክርስቶስ አምላክና ሰው ሆኖ በዚህ ምድር ላይ የተመላለሰው መመላለስ ከመቤታችን የተገኘ ስጋና ነፍስ ነው ብለን ነው የምናምን። ስለዚህ ክርስቶስ ከሞት አርቧል። ስለዚህ እሱን የተሸከመ ስጋ በምድር ላይ አልቀረም የሚል ትውፊት አለ። መጽሐፍ ቅዱስ ላይ እንዳልሹ የለም፣ ነገር ግን ትውፊት አለ። ትውፊቱ የተመሰረተው እመቤታችን የተቀበረችው ጌቴሴማኒ በሚባል ቦታ ነው። እዚያ ቦታ ላይ የእመቤታችን መቃብር የት ነው ተብሎ ሲጠየቅ አንድ መነኩሴ እሷማ በሶስተኛው ቀን ጌታ ወደ እሷ ወደ ራሱ ወስዷታል ብሎ በመናገር ያ የእመቤታችን ስጋ በምድር ላይ እንዳልቀረ እንዳረገ የአይን ምስክር የሆነው መነኩሴ ተናገረ። ልክ በሶስተኛው ቀን መቃብሩ ባዶ ሆኗል እንደተባለው እንደ ጌታ ማለት ነው። በዚያ ምክንያት እመቤታችን አረገች። ስለዚህ ይሄ የእርገቷ ቀን ወይም ደግሞ የትንሣኤዋ ቀን መከበር አለበት ተብሎ ከነሐሴ አንድ ቀን እስከ ነሐሴ አስራ አምስት ቀን በእኛ አቆጣጠር ነው የምቆጥረው፣ ተጾመ። ምክንያቱ በእኛ ቤተ ክርስቲያን የሚተረከው ምክንያት ልክ እንደዚህ አረጋ ስትሄድ ቶማስ አገኛት አያት ነው የሚለው በእኛ ቤተ ክርስቲያን። ስለዚህ ሂዶ ሐዋርያቱም መቤታችን እንዴት ሆነች ተብሎ ሲጠየቅ አይ አግኝተን እኮ ቀበርን አሉ። አይ ሞት በጥር በነሐሴ መቃብር እንዴት ሊሆን ይችላል? አንተ ደግሞ ሁልጊዜ ተጠራጣሪ ነህ። እንዴት ነው የምትጠራጠረው? ብለው ተሟገቱት። ስለዚህ እኔ አይቻታለሁ አለ። በዚህ ምክንያት ሱባኤ የገቡ ነው የእኛ ቤተ ክርስቲያን ታሪክ የሚለው፣ ድጋሚ ለማየት ማለት ነው ድጋሚ ለነሱ ድጋሚ ለማየት ከዛ በኋላ አስራ አምስት ቀን ጾሙ። አስራ አምስት ቀን የሆነበት ምክንያት ሁለት ሱባኤ ማለት ነው። እና በአስራ አምስተኛው ቀን ጌታ ተገለጠ መቶ ቀደሰ የሚል የቤተ ክርስቲያናችን ትውፊት አለ። ይሄ እንግዲህ ዋናው ነገር ይሄ ትውፊት ነው። ነገር ግን እመቤታችን መቃብሩ ቦታ ላይ ተፈልጎ ስጋው አልተገኘም አርጓል ስላረገች ይሄ ምሳሌነቷ፣ ተምሳሌነቷ አጠቃላይ ክርስቶስ ከተነሳ እመቤታችንም ተነስታለች። ስለዚህ የትንሣኤ ምሳሌነቷ ዋና ማረጋገጫ ነው። በዚህ ምክንያት አስራ አምስት ቀን ጾም ይጾማል ማለት ነው። የእምነት መጀመሪያ ናት። እውነት እንነጋገር ከተባለ ብዙ ሰዎች ትንቢት መጥቶላቸዋል፣ ራእይም መጥቶላቸዋል። ነገር ግን የመጣላቸውን አሜን ብለው ወዲያው አልተቀበሉ። ዘካርያስ አልተቀበለም። አብርሃም ራሱ ትወልዳለህ ሲባል አረ እባክህ እሱን ተው ብሎ ብዙ ቀን ተጉላልቷል። ሌሎችም በመላእክት ራእይ የተነገሩ። እመቤታችን ግን ይሄ እንዴት ሊሆን ይችላል ብላ ስትጠይቅ አይ ለእግዚአብሔር የሚሳነው የለም የሚለው መልስ ሲሰጣት ለእግዚአብሔር የሚሳነው የለም፣ ይኩነኒ በተመት እንደ ቃልህ ይደረግልኝ ብላ አምና ተቀበለች። ይሄ ነው ትልቅ የሚያሳኝ። የእምነት እናት ናት። ጠቅላላ የእምነታችን የክርስትናው፣ በእምነት የመኖር መሰረት ናት። ያ መሰረትነቷ ደግሞ የትንሣኤም፣ የልጇ የትንሣኤ በኩር እንደሆነ ሁሉ እሷም እንደገና በትንሣኤ ከጌታ ጋር ሄዳለች የሚል ነው። በዚህ ምክንያት ነው ጾሙ የሚጾመው። ስለዚህ ሐዋርያት ሁለት ጾም ነው ያላቸው፣ በሰኔ የሚጾመው ከጰራቅሊጦስ ጀምሮ ያለው እስከ ሐምሌ ድረስ ያለው፣ እንደገና ይሄኛው። እነዚህ ሁለቱም ጾዎች በመጽሐፍ ቅዱስ የሉም። ነገር ግን በብሉይ ኪዳን ስድስት አጾማት እንዳሉ ትንቢተ ዘካርያስ ምዕራፍ ስምንትን ማንበብ የሚችል ሰው ቢያነበው ጥሩ ነው። እሱ ላይ አራት ጾሞች አሉ። ማክሰኞና ሐሙስ ይጨመራሉ። ስድስት አጾማት የሚባሉት በእስራኤል ህግ በእግዚአብሔር ህዝብ ህግ ያ ነው። እኛም ያንን ነው ያመጣነው ወደዚህ። ስለዚህ መጽሐፍ ቅዱሳዊ ነው ጾሙ። ምክንያቱም ስድስት አጽዋማት አሉ። እኛ ምናልባት ገሃድን ይመስለኛል የጨመርነው ሰባተኛ አድርገን። እነዚህ ናቸው። ስለዚህ ስድስት አጽዋማት በብሉይ ኪዳን አሉ። እኛም ያንን ስድስት አጽዋማት እንጾማለን። ከስድስቱ ሁለቱ በሐዋርያት የተጾሙ ጾሞች ናቸው። አንደኛው የወንጌል አገልግሎት፣ ሁለተኛው የመሬታችንን የመጨረሻ ነገር ለማወቅ የተደረገ ጾም ነው ማለት ነው። ስለዚህ የጾሙ አይነት ይህን ይመስላል ማለት። እንደሚታወቀው ጾሙ ከገባ አሁን አስራ አንደኛው ቀን ላይ ነው የሚገኘው የተለያዩ ድንቅ ነገሮች የታዩበት እንደሆነ ይነገራል በእምነቱ ተከታዮች ዘንድ። በተለይ ደግሞ በአስራ ሶስተኛው ቀን ደብረ ታቦር በመባል ይታወቃል። ወይም ደግሞ በቤተ ክርስቲያኑ አጠራር ጌታ ለሐዋርያቱ ራሱን በድጋሚ የገለጠበት ቀን ነው ይባላል እና ደብረ ታቦርን እስቲ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዘንድ ያለው ሃይማኖታዊ አንድምታ ምን ይመስላል? ስለ ደብረ ታቦር ቢነግሩ በጣም ጥሩ ነው። ደብረ ታቦር የሚገርም በዓል ነው። ደብረ ታቦር በነገራችን ላይ ተራራ ነው። የታቦር ተራራ ማለት ነው። ግን በዚያ በታቦር ተራራ ላይ ክርስቶስ መለኮታዊ ማንነቱን ለደቀ መዛሙርቱ የገለጠበት ቀን ነው እና እሱን ቦታ ነው። እሱን ሀሳብ እኔ የምገልጸው ታላቁ ጉባኤ በቅዱሱ ተራራ ላይ ብዬ ነው የምገልጸው ታላቁ ጉባኤ በቅዱሱ ተራራ ላይ ጴጥሮስም ብሏል። በቅዱሱ ተራራ ላይ በነበርን ጊዜ እኛ ከሰማይ ድምፅ ሲመጣለ ሰምተናል ብሎ ተናግሯል። በአንደኛ ጴጥሮስ ይመስለኛል። ታላቁ ጉባኤ በቅዱሱ ተራራ ላይ እንዴት ነው ታላቅ ጉባኤ ያልኩ? የብሉይ ኪዳን ምሳሌዎች፣ አውራዎች፣ አባወራዎች፣ የነቢያት አለቃ ኤልያስ፣ የሕግ ባላደራ የሆነው ወይም የሕግ ምንጭ የሆነው ሙሴ ተገኝተዋል። ስለዚህ ነቢያትና ሕግጋት በዚያ ቦታ ተገኝተዋል። የነቢያት ወኪሎች የህግ ጋር የህጉ ወኪል የምዕመናኑ ወኪል ማለት ነው። ህጉን የሚፈጽሙት የምዕመናኑ ወኪል ሙሴና ኤልያስ ተገኝተዋል። የሀዲስ ኪዳን ደግሞ ሦስቱ ሐዋርያት ተገኝተዋል። ክርስቶስ የቤተ ክርስቲያን እራስ ሆኖ በጉባኤው የጉባኤው ሰብሳቢ የጉባኤው ዋና ሆኖ ተገኝቷል። እግዚአብሔር አብ ደግሞ በድምጽ ጉባኤው ተካፍሏል። ስለዚህ ይሄ ቅዱሱ ተራራ ቅዱሱ ጉባኤ በታላቁ ተራራ ላይ የሚል ስም ሊሰጠው ይገባል። ስለዚህ ይሄ ክርስቶስ ማን እንደሆነ ከየት እንደመጣ ምን ሊያደርግ እንደመጣ የተገለጸበት ነው። በኢትዮጵያ ኦርቶዶክስ ተ በቤተ ክርስቲያን እኛ በቤተ ክርስቲያን በጥንታዊ ስርዓት ትምህርት ውስጥ ደቀ መዛሙርት ይህንን ቀን በከፍተኛ ደረጃ ያከብሩታል። ለደቀ መዛሙርቱ ሚስጥር የገለጠበት ነው የምንለው እኛ። አሁን ሳስበው ግን አጠቃላይ ቤተ ክርስቲያን የተባለችው በቃ የቤተ ክርስቲያን ጉባኤ በሰማያዊ ስፍራ ያለችው ቤተ ክርስቲያን እና በምድራዊ ስፍራ ያለችው ቤተ ክርስቲያን፣ በሁለት ቦታ አንዲት ቤተ ክርስቲያን እግዚአብሔር እንዳለው የተገለጠበት ቀን ነው። በሁለት ቦታ አንዲት ቤተ ክርስቲያን፣ በሁለት ቦታ ያሉ ቅዱሳን ስራቸውን በስጋ የሚሰሩትን ስራ የጨረሱ ቅዱሳን እና እንደገና በስጋ ስራቸውን ያልጨረሱ በምድር ላይ ያሉ ቅዱሳን የሚሳተፉባት ክርስቶስ ራሷ የሆነላት ቤተ ክርስቲያን መገለጫ ቀን ነው። እኛ ግን በቄስ ትምህርት ቤት በነበርን ጊዜ ደብረ ታቦር በሚል ትልቅ ድግስ እየደገስን ተማሪዎችን እየለመን ነው የምንበላ ለምነን። ግን በዓመት አንድ ቀን ነው ተማሪ የሚደግሱበትና የሚያበላበት ቀን እሱ ነው። በዓመት አንድ ቀን እንደግስና እናበላለን። ክርስቶስ ደቀ መዛሙርቱ ምስጢር የገለጠበት ቀን ስለሆነ መምሩና አስተማሪው ከእግዚአብሔር ጋር የተገናኙበት ቀን ተብሎ ነው ማለት ነው። እንግዲህ አሁን ሲገባኝ፣ ማለት ያን ጊዜም ብዙ የምተረዳሁት ነገር አለ፣ ግን አሁን ሲገባኝ መምሩ ለአስተማሪዎቹ ማንነቱን የገለጠበትና መምሩ ደግሞ ማን እንደሆነ ከየት እንደመጣ የምወደው ልጄ እሱ ነው እሱን ስሙት ብሎ አስተማሪም አዳኝም ንጉስም መሆኑ የተገለጸበት ስለሆነ ቤተ ክርስቲያን ራሷን በምድር ላይ የገለጠበት በቀን ነው ብዬ ነው የማስበው። የቡሄ በዓል ይባላል። የደብረታቦር አቦር በዓል ባህላዊ አንድምታም አለው። ቡሄ ይባላል። ከቡሄ ጋር በተገናኘ ለምሳሌ የልጆች ጭፈራ አለ፣ እርሶም ቀደም ሲል ገልጸውታል የቆሎ ተማሪዎች እንደሚጨፍሩ። ግን ደግሞ በዘመናዊውም ከተማ ውስጥም የሚኖሩ ልጆች ይጨፍራሉ፣ ጅራፍ ይሰራል፣ ችቦ ማብራት አለ እና እነዚህ ከሃይማኖቱ ጋር የተገናኙ ናቸው የሚል ነገር አለ፣ አንድምታ አለና ይህንን እንዴት ያዩታል? ሃይማኖታዊ ነው ወይስ ባህላዊ ብቻ ነው? እንግዲህ አሁን ለምሳሌ ስታይ ድምፅ ተሰሚ ያለሽ ጅራፍ የሚባለው ነገር ድምፅ ነው። መብራት ታያለሽ፣ ብርሃን ነው። ኮታ ታያለሽ፣ መደነቅ ነው። እነዚህ ነገሮች ወደ ህዝብ ሲወርዱ በዚያ ተራራ ላይ እነዚህ ነገሮች ተከናውነዋል። ባይዘወይ ከሰማይ ድምፅ መጣ ነው የሚለው የምወደው ልጅ እሱ ነው፣ እሱን ስሙት የሚል ነው። ይመጣ ፈዲያ ጅራፍ የሚለው ነገር መለኮታዊ ድምፅን ለማሳየት የሚደረግ ነገር ነው። የሚጮህ በቃ የሚደባለቅ ነገር ነው። ይሄ ምግብ ምናምን ጴጥሮስ እዚያ ቦታ ላይ ለእኛ እዚህ ቦታ መኖር መልካም ነው ለአንተ አንድ ለሙሴና ለሌላ ሶስት ቤቶች እንስራ እና እዚህ እንኑር የሚል ነገር የመኖር ነገር ይሄ የመብላት የመጠጣት፣ የመኖር ነገር እዚያ ውስጥ ሲታ እና ይሄ ምግቡ ምናምኑ ደስታው እዚያ ውስጥ በዚህ ደስታ ውስጥ እንኑር የሚል ነገር ነው ብለው የተረጎሙት ብዬ የማስበው ይሄ እልልታው ቦታው ደግሞ እንዳልኩት እነ ጴጥሮስ እዚያ ውስጥ በፍጹም መውረድ አንፈልግም ነው ያሉት። በቃ ምክንያቱም ተመልከች፣ ከሰማይ ድምፅ መጣ ያልነበሩ ሰዎች ነበሩ። እንዲያውም ሉቃስ ሲገልጽ በኢየሩሳሌም ስለሚመጣው ስለ እግዚአብሔር መንግሥት ይወያዩ ነበር ነው የሚለው። ጴጥሮስ ያንን ሰምቷል። ስለ እግዚአብሔር መንግሥት ይወያዩ ነበር እና ያን ሲሰማ እዚህ የተራራ በታ አልወርድም አለ። ምክንያቱም ተራራው ስር የሮማውያን ቅኝ ግዛት ነው ያለው ጫጫታ ነው ያሉ፣ የታመሙ ሰዎች ናቸው ያሉ፣ ዘረኝነት ነው ያሉ። እዚያ አኖርግን ማለት ነው እዚህ እንኑር። በቃ ይሄ ነው ለእኛም የሚያስፈልገና። ስለዚህ እነዚህ አሁን ያልሻቸው ነገሮች በምንም ለማያነቡ ሰዎች ያ መንፈሳቸው ውስጣቸው የሰጣቸው ደስታና ግንኙነት ድምፅ ምናምን የሚገልጹበት ነው ብዬ አስባለሁ። እና ሃይማኖቱ የኢትዮጵያ በነገራችን ላይ የኢትዮጵያ ባህል በብዛት ከመጽሐፍ ቅዱስ ጋር የተያያዘ በቃ ነገር ግን እያደገ ሲሄድ ዝም ብሎ ተራ ነገር የሆነ ነው ብዬ ነው የማስበው እንጂ ትልቅ ነገር ነው ለእኔ። ምክንያቱም ተማሪ ሆነን ይህን እናከብረው ነበረ። አላ እንጠምቃለን፣ ዳቦ እንጋግራለን፣ ቆሎን እንትን እንላለን፣ በነጻ እንሰጣለን። የደስታ ቀን ነው ብለን ማለት ነው ደቀ መዛሙርቱ ከክርስቶስ ጋር የተደሰቱበት ቀን ነው ብለን ስለምናስብ የአንድ ደስታ ቃል ለብዙ ማካፈል ነው የነበረን ማለት ነው። ብፁዕ አቡነ ጴጥሮስ በምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ፣ እንዲሁም የቅዱስ ሲኖዶስ አባል እናመሰግናለን። እንኳን አደረሰው በድጋሚ እኔም አመሰግናለሁ። እግዚአብሔር ያቆይልን፣ እግዚአብሔር አኖርልኝ። በምረቱ በቸርነቱ ይጎብኝልን፣ ሕዝባችን ሀገራችን። በእውነቱ ጸሎታችን ጾማችን ይቀበልልን፣ ምረቱ ቸርነቱ ከእኛ ጋር ይሆንልን። እግዚአብሔር ነገሮችን ሁሉ መልካም ያርግልን። እግዚአብሔር ያቆይልኝ ነው።